ትኩረት በአፍሪካ። በዛሬው ትኩረት በአፍሪካ ፕሮግራም የዱስ ማርቲና ኪኮስኪ በአፍሪካ ከተኩስ ማቆም ስምምነት በኋላ የሚፈጠረውን ሰላም መደገፍ ስለማስፈለጉ የጻፈችውን ዘገባና ሚሚ ሜቶራና ና ኤክሬን ጉቲያዝ በናይጄሪያ የነዳጅ ስርቆትና ዘረፋ ላይ የጻፉትንና ለዶቾቬሌ የደረሰውን መጣጥፍ እንዳስሳለን። አብራችሁን ቆዩ። የጎርጎሮሳውያኑ 2024 ዓመት ለአፍሪካ በአብዛኛው የግጭትና ጦርነት ጊዜ ሆኖ ነው ያለፈው። በምዕራብ አፍሪካ በተለይ በሳህል አካባቢ በመካከለኛው አፍሪካና በአፍሪካ ቀንድ በተለይም በሱዳን ደግሞ ደም አፋሳሽ ጦርነቶችና ግጭቶች ሲካሄዱ ነው የቆዩትና አሁንም እየተካሄዱ ያሉት። ግጭቶቹን ለማስቆምና ሰላም ለማስፈን የሚደረጉ ጥረቶችም አንድም አናሳ ናቸው ወይንም ደግሞ ዘላቂነታቸው አስተማማኝ ያልሆነና መረጋጋትን ለማስፈን እያቃታቸው ናቸው። የዶቼቬለዋ ማርቲና ስኪኮስኪ የጠመንጃ ላንቃ ከተዘጋ ወይንም የተኩስ ማቆም ስምምነት ከተደረገ በኋላ የሚፈጠረውን ሰላም ለማጽናት ያሉ ተግዳሮቶችን ዘርዘር አድርጋ ጽፋ ለዶቼቬሌ ያቅርባለች። ማርቲና ስኪኮስኪ በመጣጥፏ በአፍሪካ በሚካሄዱ ግጭቶች የተኩስ ማቆም ስምምነት ተደርጎም እንኳ ሰላምን ማስፈንና ማጽናት ቀላል አለመሆኑን በደቡብ አፍሪካ የሴኩሪቲ ጥናት ተቋም በእንግሊዝኛ መጻሩ አይኤስኤስ ዳይሬክተር የሆኑትን ሚስተር ጃኪ ሲልየርን ጠቅሳ አስነብባለች። ነባሮቹ የሰላም ማስከበሪያ ዘዴዎችና ሽምግልናዎች ውጤት እያስገኙ አለመሆናቸው ተረጋግጧል ማለታቸውን በመጥቀስ አፍሪካውያን ምንም እንኳ በሰላም ማስከበር ጥረትና ግጭት አፈታት ሂደት ዓለም አቀፉ ማህበረሰብ ሚና ቢኖረውም ራሳቸው አፍሪካውያን ኃላፊነቱን መውሰድ ያለባቸው መሆኑን ማስገንዘባቸውን አንስታለች። ፀሐፊዋ የሰላም ማስከበሩ ሂደት ለምን ውጤታማ ሊሆን እንዳልቻለም ባለሙያዎችን አነጋግራና በጽሑፏ ጠቅሳ አስፍራለች። የተለያዩ ፍላጎቶች መኖር ብቻ ሳይሆን ፍላጎቶቹን ማቀራረብ አለመቻሉ አንዱና ዋናው ተግዳሮት እንደሆነ በመጥቀስም ለምሳሌ በቅርብ ዓመታት በማሊ፣ ቻድ፣ ሱዳን፣ ቡርኪና ፋሶና ጊኒ የወታደራዊ መፈንቅለ መንግሥት መደረጉንና በኢትዮጵያ የመካከለኛው አፍሪካ ሪፐብሊክና ጊኒቢሳዊ ደግሞ መንግስት የመለወጥ ፍላጎቶች እንደነበሩ በሁሉም ግን ግጭቶች እንዳይፈጠሩ ወይም በጊዜ እንዲቆሙና ሰላም እንዲፈጠር ያልተቻለው በፍላጎቶች መብዛትና ማቀራረብ አለመቻል ምክንያት እንደሆነ አጽንኦት ሰጥታ ገልጻለች። በመሆኑም እንደ ፀሐፊው አስተያየት አንዱና ዋናው የሰላም ማስከበር ፈተና የግጭት ተዋንያኑ መብዛት ብቻ ሳይሆን የፍላጎታቸው ሊቀራረብ አለመቻሉ ነው። ሰላም የአንድ አካል ጥረት ውጤት ብቻ ሳይሆን የበርካታ የአካባቢ ብሔራዊ ውስጣዊና ውጫዊ አካላት መስተጋብርና ተሳትፎ ውጤት ነው የምትለው ማርቲና የእነዚህ ፍላጎቶች መቀራረብ አለመቻል የሰላም ማስከበር ሂደት ትልቁ ፈተና መሆኑን አትታለች። በፀሐፊያው አስተያየት በአፍሪካ ቀንድ አገሮች መካከል ያሉ ውጥረቶችም ከአካባቢያዊ ውዝግቦችና ውስጣዊ ቅራኔዎች የሚመነጩ ናቸው። በሱዳን ከአንድ ዓመት በላይ የዘለቀውና ሚሊዮኖችን አፈናቅሎ አገሪቱን እያወደመ ያለው ጦርነት ሊቆም ያልቻለውም በዚሁ የተዋንያኑ ፍላጎት አለመቀራረብ መሆኑን ማርቲና አክላ ገልጻለች። በግጭት ውስጥ ያሉ መንግስታትና ዓለም አቀፍ ተዋንያን ትኩረት መለያየትም አንዱ የሰላም ማስከበር ወይም ማስፈን ጥረት ተግዳሮት ነው። መንግስታት ለግዛታዊ አንድነትና ለዋላዊነት ትኩረት ሲሰጡ ዓለም አቀፋዊ ተዋንያን ደግሞ በሰብአዊ መብትና በተለይም በአናሳ ሕዝቦች መብት ላይ ትኩረት ያደርጋሉ። እንደ ባለሙያዎቹ አስተያየትና ጸሐፊዋ እንደጠቀሰችው ፀሐፊዋ የደቡብ አፍሪካን የጥናት ተቋም ጥናት ጠቅሳ እንዳሰፈረችው አመፅና አክራሪነት በኢኮኖሚ መገለል፣ በአስቸጋሪ የዴሞክራሲ ሽግግርና በመንግስታት መከላከያቸውን ለማዘመን አለመቻል ምክንያት ሊስፋፋ ይችላል። ሚስተር ጃኪ ሲሌር የዚህ አክራሪና አማጺ ኃይሎች መበራከት የሚያስከትለውን ሲገልጹ በእርግጠኝነት ነባሩ የሰላም ማስከበር ዘዴ እየሰራ አይደለም። የዚህ ኃይል ውጤታማ አለመሆንና የአክራሪዎች መስፋፋት በብዙ ቦታዎች የሩሲያ ዋግነር ግሩፕ አይነት ቅጥረኛ ነፍሰ ገዳዮች ወደ አህጉሩ እንዲገቡ በር ከፍቷል። አፍሪካ በአሁኑ ወቅት በአሜሪካ አውሮፓና ቻይና መካከል ብቻ ሳይሆን እንደተባበሩት ኤምሬቶችና ቱርክ የመሳሰሉ አዳዲስ ኃይሎችም መፎካከሪያ ሜዳ መሆኑን ገልጸዋል። በተጨማሪም ማርቲን ቀድሞ የመንግስታቱ ድርጅት የአፍሪካ ቀን ተወካይ የነበሩትን ሃና ቴትህን ጠቅሳ እንዳሰፈረችው በአፍሪካ ብዙዎቹ ተቃዋሚ አማጺ ኃይሎች ግልጽ የፖለቲካ አጀንዳ የሌላቸው መሆኑ የድርድርና ሰላም የመፍጠሩን ሥራ አስቸጋሪ አድርጎታል። በአጠቃላይም ባለሙያዎቹ እንደገለጹትና ማርቲን በጽሑፏ እንዳሰፈረችው በአህጉሩ ላለው ችግር የአፍሪካ ህብረት ቀዳሚ ደራሽና መፍትሄ አፈላላጊ መሆን ይኖርበታል። ህብረቱ ኃላፊነቱ እንዲወጣ ግን ራሱንም ማሻሻል አለበት ነው የተባለው። በመንግስታቱ ድርጅት የሰላም ስምምነቶች መረጃ ከሆነ በዓለም ዙሪያ ከተደረጉ የሰላም ስምምነቶች ውስጥ 42 ከመቶ የሚሆኑት በአፍሪካ የተደረጉ ሲሆን ከእነዚህ ውስጥ ብዙዎቹ ያልሰመሩ ወይም በከፊል ብቻ የሰመሩ መሆናቸው ተገልጿል። ከዚህ ጋር በተያያዘ ባለሙያዎቹ በተለይ በዚህ አክራሪዎችና አሸባሪዎች በተስፋፉበት ዘመን የሰላም አስከባሪ ኃይል ሽብርን ለመታገልና ለማጥፋት አይነተኛ ዘዴ ሊሆን እንደማይችልም ማርቲና ስኩኮስኪ የባለሙያዎችን አስተያየት አክላና ጠቅሳ በጽሑፎ አስፍራለች። የናይጄሪያ የጸጥታ ኃይሎች በአገሪቱ በሚካሄደው ህገወጥ የነዳጅ ዘይት ንግድ ላይ ጥብቅ እርምጃ የወሰዱ መሆኑን ሚሚ ሜቶና እና ኤክሪን ንጉስ ያዝ በጽፋትና ለዲደብሊው በደረሰው ዘገባ ተገልጿል። በተወሰዱ እርምጃዎችም 56 የማከማቻ ቦታዎች የፈራረሱ መሆኑ ታውቋል። በአፍሪካ ትልቅ የነዳጅ ክምችትና ሀብት ያላት ሀገር ናይጄሪያ መጠነ ሰፊ የነዳጅ ስርቆትና በነዳጅ መተላለፊያ ቧንቧዎቿም ላይ ከፍተኛ ጉዳት የሚደርስባት ሀገር በመሆንም ትታወቃለች። እንደ ጎረጎሳያኑ አቆጣጠር ከ2009 እስከ 2020 ድረስም ናይጄሪያ ግምቱ 46 ቢሊዮን ዶላር የሚሆን 620 ሚሊዮን በርሜል ያልተጣራ ነዳይ ዘይት በስርቆትና ምዝበራ ያጣች መሆኑን የአገሪቱን የተፈጥሮ ሀብት አያያዝና ቁጥጥር የሚከታተለውን ቢሮ መረጃ ጠቅሰው ጸሐፊዎቹ በመጣጠፋቸው አስፍረዋል። ጸሐፊዎቹ አክለውም በናይጄሪያ የነዳይ ዘይት ስርቆት አዲስ አለመሆኑን በመጥቀስ በተለይ የነዳይ ዘይት ሀብት ባለጸጋው የደልታ አካባቢ ዋናው የዚህ ወንጀል እምብርት መሆኑን አስታውቀዋል። ሚስተር ኡማሩ አህማዱ የተባሉ የፋይናንስ ባለሙያ እንደገለጹት እና ለዲብሊዩ እንደደረሰው አስተያየት ከሆነ መንግስት በተለይ በእነዚህ የነዳጅ ሀብት በሚገኝባቸው አካባቢዎች የኢኮኖሚ ፍትህ ካላሰፈነ በስተቀር ስርቆት አይቆምም። እነዚህ ህዝቦች ምንም አይነት መሰረተ ልማት የላቸውም። ኢኮኖሚያዊና ማህበራዊ ድጋፍ አያገኙም። አካባቢያቸው ፍጹም ወድሟል። ምንም አይነት መተዳደሪያም የላቸውም በማለት በዚህ ሁኔታ ያለ ህዝብ ከመስረቅና ከመዝረፍ ሊቆጠብ አይችልም ብለዋል። የናይጄሪያ መንግስት የህዝቦቹን መሠረተ ልማት በማሟላትና ህዝቡን ከተፈጥሮ ሀብት ተጠቃሚ በማድረግ ብቻ ችግሩን ለማስወገድ እንደሚችል ሚስተር ኡማሩ አክለው አስታውቀዋል። ከዚሁ ጋር በተያያዘ የናይጄሪያ ባለሥልጣናትና ፖለቲከኞችም የነዳጅ ዘይት ስርቆትን ከሚያካሂዱ ወንጀለኞች ጋር የሚተባበሩና ጥቅም የሚካፈሉ በመሆናቸው መንግስት ይህን ችግርም ማስወገድና የተፈጥሮ ሀብት አስተዳደሩን በብቃት መምራት መቻል ይኖርበታል። እንዲሁም ለአካባቢ ደህንነትና ጥበቃ ትኩረት መስጠት ያስፈልጋል፣ በማለትም ጸሐፊዎቹ ለዚህ ሁሉ ግን የፖለቲካ ቁርጠኝነት የሚያስፈልግ መሆኑን ጠቁመው ጽሑፋቸውን ደምድመዋል። እኛም በዚሁ የዛሬውን ትኩረት በአፍሪካ ዝግጅት አበቃን። ጤና ይስጥልኝ። ገበያው ንጉሴ ለዲ ደብልዩ ብራስልስ